የበርካታ ዓለም አቀፍ ተቋማት መቀመጫ በሆነችው አዲስ አበባ አሳሳቢ ችግር ሆኖ የቆየውን የከተማ ቆሻሻ ችግር ለማቃለል የሚደረጉ ጥረቶችን በሚቃኙ መሰናዶ ሙሉ ጉዳዩ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። የዛሬ ቅንብሩን የሚከውንልን ደግሞ ኤልያስ አስማረ ነው። አብራችሁን እንድታመሹ አስቀድመን እንጋብዛለን። አሁን ወደ ቀዳሚው መሰናዶ እንሻገር። መሰናዶ ዓመታዊውን የዩናይትድ ስቴትስ የምስጋና ቃል የምስጋና ቀን በዓል አከባበር የሚያስቃኝ ቅንብር ነው። ይቅርታ። በበርካታ አስርት ዓመታት በዓሉን አብረው ሲያከብሩ የኖሩ ቤተሰቦችና ከኋለኛው ትውልድ የሆኑት እንዲሁ በተመሳሳይ ተቀብለው የራሳቸው ያደረጉትን በዓል የሚያከብሩበትን መንገድ አሉላ ከበደ በመቀጠል ያስቃኘናል። ከአርባ ዓመታት በላይ በዩናይት ስቴትስ የኖሩት አቶ አጥላባቸው አክሊሉ እለቱ ለእኔ የሰው ልጅ ሰው የመሆንን ታላቅ ዋጋ መለስ ብለው የሚያጤንበትና ለበረከቶቹ በሕይወታችን ለሆነው ሁሉ ፈጣሪን የሚያመሰግንበት ነው ይላሉ። ናመስገን የሚለው ቃል በሰውም የሚሆን ሰው እናመሰግናለን። መልካም ያደርገልን ሰው አንድ እንትኑ ነገር ሲደረግ ለዛ ምስጋና እናቀርባለን። ነገር ግን እግዚአብሔር ተመስገን ነው። ተመስገን የሚለው የመንፈሳዊ እጅ ያለበት እና ከብዙ ጊዜ ሳስበው በእኔ ደረጃ ማለት ነው፣ መቼም የገባኝ ነገር ታንክስጊቪንግ ቀን የተመስገን ቀን ከጥብይ ቃል ሁሉ ጊዜ ለእግዚአብሔር የሚሰጥ የሚጠቀሙበት ቃል ስለሆነ የተመስገን ቀን ብዬ ነው የማየው፣ አሜሪካን ታንክስጊቪንግ ዴይ በዩናይት ስቴትስ ከሚከበሩ በዓላት በሙሉ አብልጠው የሚወዱት መሆኑን የተናገሩት አቶ አጥላባቸው ቁጥሩ የበዛ ዘመድ አዝማድ አንድ ላይ ተሰባስቦ የሚያከብረው ትልቅ በዓል ሊሆን የበቃበትን ጅማሬ ግን ዛሬ በሕይወት የሌሉ ወላጅናታቸውን ዋናዋ ምክንያትና ለቤተሰባቸው ልማድ ጠንሳሽም ያደርጋሉ። እናታችን አባታችንም እዚህ ሀገራችን እህቶች፣ ወንድሞች፣ አክስቶች ተሰባስበው ማክበር ጀመርን። በየአመቱ ወዳጅን የዘመድም ሁሉም የልጆችም እንደዚህ ቁጥሩ እየበዛ መሄድበት ጊዜ በየቤት መሆኑ ስለማይበቃ ተብለን የሶሻል ሩም አግኝተን እዛ ላይ ማክበር ጀመርን እና መጨረሻ ከኮቪድ በፊት ያከበርነው ጊዜ ከመቶ አስር በላይ የሚሆን ነበረ። በዩናይት ስቴትስ በኖሩባቸው በእነኚህ በርካታ አመታት በብዙ መንገዶች አገራቸው ያደረጓትን ሁለተኛ ሀገር ባህል የተዋህዱትን ያህል መቼም የመጡበትን ያለመርሳት ወሳኝ መሆኑን የሚናገሩት አቶ አጥላባቸው የባህልና የታሪክ ፋይዳም ለዛሬና ለመጪው ነገ የተሻለ ገጽታ እንዲበጀን እንጂ በዚያ ታጥሮ ለመኖር እንዳልሆነ ያስረዳሉ። ባህል፣ ታሪክ፣ ጊዜ ትልቅ ኃይል ነው። በዚህ መስመር ማስበው አንድ መኪና ላይ ወደፊት የሚሄድ መኪና ሶስት መስተዋት አለው። አንድ የግራ አንድ የቀኝ ሁለቱም ግራሙ የቀኙ ወደፊት የሚያሳይ ወደ ኋላ የሚያሳይ ደግሞ አንድ የሬርሚ የመጨረሻ የኋላውን ብቻ የሚያሳይ ግን የኋላውን ብዙ ጊዜ የምናየው ወደፊት ለመሄድ ነው። ታሪክም ብዙ ጊዜ ብዙ ታሪክ ውስጥ መቅረት ሳይሆን ታሪክን የምናየው ወደፊት ለመሄድ ነው። ልክ መኪና ውስጥ እንዳለው የኋላ መስተዋት ማለት ነው። አንዳንድ ጊዜ ግን ወደ ኋላ ብቻ ሲሆን ከሚገባው በላይ ወደ ኋላ ማየት ብዙ አይጠቅምም። ምክንያቱም ዋናውን ነገር ጨብጦ ለፊት ለመሄድ የሚያስችለውን ነገር መያዝ ነው ነው ወደ ሁለተኛው ቤተሰቦች ወግ ስናመራ ደግሞ የኋለኛውን ትውልድ ባለቤቶች እናገኛለን። የባሉን አስተናጋጆች ባልና ሚስቱን ወይዘሮ ታገኝ ተገኝንና አቶ ደረጀ ፍሬውን እንዲሁም ከጀማሪዎቹ አንዱ የሆነውን አቶ አንተነህ በቀለን፣ ጓደኛሞቹ የሚሰባሰቡበትን አስተናጋጆች ቤተሰብ የሚያስተዋውቀን አቶ አንተነህ በቀለ አጀማመራቸውንና እስከ ዛሬው ዕለት የመጡበትን መንገድ ያስታውሳል። እንግዲህ የታገኝ ማለት ከሁላችንም ቀድማ የመጣችውም ቀድማ ሴት ያደረገችውም እሷነች እና ሁላችንም ታገኝና ባለቤቷ ዲጄ ጋር እንግዲህ ከስክራ ጀምሮ ይህን ነገር ስንረግጥ ጀምሮ ደ መነሱ ነው የማውቀው። እና የድሮ ጓደኞች ከስክ ጀምሮ ነው ጓደኝነታችን የሚጀምረው። ሁሉም የኮመርስ ተማሪዎችና የመጀመሪያ በየራስህ ትንሽ ትሞክራለህ። ግን ታገኝ እግዚአብሔር ይባርካት አንድ ጊዜ የመጀመሪያው ተጀመረ። ሁላችንም ያንን የመጀመሪያውን በጣም ስለወደድ ነው ከዛ በኋላ ምንም ቢፈጠር ወደ ሌላ እዛችው ሮቤታ ሁለት አቁቶ ገድማ ከምንት ነው የነበራት። እዛም ተደራርበንም ቢሆን አንድ ይመጣለን፣ ወደ ቤቱም ሚሄድ የለም። ያም ልጆቻችንም እስካሁን ድረስ ይኸው እግዚአብሔር እድሜና ጤና ሰጥቶት አንድም ቀን አቋርጠና አናቅም። በዓሉ ለእኔ ቤተሰብ ስላደረግኳቸው ጓደኞቼ ነው ትላለች ወይዘሮ እታገኝ ተገኝ። ሁላችንም እንደምናውቀው የታንሲሪ በዓል በአብዛኛው የኢትዮጵያ ማህበረሰብ የሚወደው እና የሚያከብረው የራሱ አድርጎ ከአሜሪካኖቹ የወረሰው አይነት በዓል ነው። ከሌሎቹ በዓሎች በተለየ መልኩ ማለት ነው። እና በፊት እኔም እነዚህ ጓደኞቻችን እንደ ሌሎቹም መምጣት ሳይጀምሩ በፊት ሌላ ታንክስጊቪንግ የሚያከብር ሰው ጋር ሄጄ እንማደርግ የነበረው እና በጣም ሆኖ ታንክስጊቪንግን ሳስብ ወደ አይምሮ የሚመጣው የራሴ ጓደኞች ከልጅነቴ አብረን ያደግኩት የተማርኩት፣ ብዙ ሳቅ አብረን ያሳለፍን ሰዎች እንደገና ተሰብስበን ደግሞ አሁንም በዓሉን የምናከብርበት ነገር ጓደኝነታችን፣ አንድነታችን እሱ ነው ወደ አይምሮ የሚመጣው። አይደርስም ወይ አይደርስም ወይ፣ በጣም ነው የምንናፈቀው። የሚገርመ ነገር ባለቤቷ አቶ ደረጀ ፍሬውም ይህንኑ ሀሳብ ይጋራል። ከበዓሉ ሁለት አንስቶ ጓደኛሞች ተሰባስበው ለሚቀጥሉት ሁለት ቀናት የሚዘልቀውን አመታዊ ልማዳቸውን ያጫውተናል። ተስፋ ቀደም ብዬ እዚህ ሀገር ንሽ ቆይቻ ለ ንትሽን ዚህ ሳንስክሪ የሚመጡ ጠቅላላ አብዛኛዎቹ ተሷ ነው ባላቸው እና ይህን ባህልን ስናከብር እንግዲህ ወደ ሰባስበን ብዙ ጊዜ ከሐሙስ ከቀኑ ጀምረን ነው የምንገናኘው እስከ አርብ ቅዳሜ እስከ እሑድ ይዘልቃል። በዚህ ጊዜ ውስጥ ብዙ ጊዜ በአመቱ ያሳለፍናቸውን ታክ የምንባባልበት እና ምስጋራ የምናቀርብበት በዛ ላይ ብዙ ጊዜ ስለማንገናኝ አንዳንዴ በአንዳችን ባበር አንዴ ብቻ ነው የምንገናኘው ግን ይህንን ምስጋና የምናቀርበበትና ና የምንጫዋወስበት ጊዜ ነው። ለምስጋና ከሚበቁ አያሌ በረከቶች ሁለተኛ እድል ማግኘትን የመሰለ ምናለ ይለናል። እጅግ ከበረታ አደጋ የተረፈና የተነሳበትን የሚያጫውተን አቶ አንተነ በቀለ ይሄን ታሪክ እንደው ምናልባትም እስከሚቀጥለው ታንክስ ጊቪንግ ፕሮግራም በጣም ረጅም ሆናል። እንደው ባጭሩ ግን የዛሬ ሁለት አመት ታንክስ ጊቪንግ አኩረን በጣም በፍቅር ደስ የሚል ጊዜ አሳልፈን ወር ባልሞላ ጊዜ ውስጥ በጣም አስሰቃቂ ልበለው ቃሉን አላቀው ኪን አደጋጋጥ ወይ ነበሩ እና በማካከል የሆኑት ታሪኮች ብዙ ስለሆኑ እንለፋቸው። የሚቀጥለው ታንክስ ጊቪንግ የዛሬ አመት የነበረው ሚሚ ጋር ስናከብር ከዚህ በላይ ምን አለ ማለት እንደገና መወለድ ነው። እግዚአብሔር እስኪ ገና ነህ ብሎ ተጨማሪ ህይወት ሲሰጥ የሚሰጠው ምስጋና በቃላት ገልጸህ ምን ብላ ምስጋና አይበቃም። ግን የዚህ ቲም ጓደኞችን ሁላችን ተሰብስበን እግዚአብሔርን ያመሰገንበት ይችን ቀን የሰጠን አምላክ ብለን በትልቁ እግዚአብሔር ሁሌ በየሳ ቀንዱ በየሳቱ መመስገን አለበት። ኮርስ ግን ያኔ ደግሞ እንደ ቀኑ የምስጋና ቀን ተብሎ አሜሪካ ገር ስለሚከበር እኛም የበለጠ በጣም ስፔሻል አርገን አቆረነዋል። እግዚአብሔር ይስጣት የሚና ባለቤቷ ጊዜ ቤት ጓደኞችን በሙሉ ስማችን ታሪክ ያልጨረሷቸው በጣም ደስ የሚል ጊዜ ያሳልፈናል። በየአመቱ አሉ የምናመሰግንባቸው ብዙ ታሪኮች አሉ። እኔም የምስጋናውን ቀን ወይም አቶ አጥላባቸው እንደመረጡት የተመስገንን ቀን እንግዶቻችንን አመስግኜ በዓሉን ለምታከብሩ መልካሙን ተመኝቼ በዚሁ ልሰናበት። መልካም የምስጋና ቀን አሎዳን አመሰግናለሁ። የበርካታ ዓለም አቀፍ ተቋማት መቀመጫ በሆነችው አዲስ አበባ አሳሳቢ ችግር ሆኖ የቆየውን የከተማ ቆሻሻ ችግር ለማቃለል የሚረዱ ጥረቶች እየተበራከቱ ይገኛሉ። ከነዚህም ጥረቶች መካከል በቡድን ሆኖ የሚንቀሳቀሱ ወጣቶች የፕላስቲክ መያዣ ከረጢቶችና ጠርሙሶችን ከተለያዩ የከተማይቱ ክፍሎች እያሰባሰቡ መልሰው ጥቅም ላይ እንዲያውሉ የሚያደርግበት ሂደት ይገኛል። አሶሼትድ ፕሬስ በጉዳዩ ላይ ያጠናቀረውን ዘገባ ስመኝሸ ቆየ ወደ አማርኛ መልሰዋለች። ዳ ላይ አብርሃም ቢረሳው እና ባልደረቦቹ በአካባቢያቸው ፕላስቲክ ቆሻሻዎችን ከሚሰበስቡ ሰዎች የተረከቧቸውን የፕላስቲክ ጠርሙሶች በአይነት በአይነት እየለዩ ነው። የቡድኑ አባላት ከጥቂት ዓመታት በፊት ይኖሩበት ከነበረው የአማራ ክልል አዊ ዞን ወደ አዲስ አበባ የመጡት የተሻለ ኑሮ ፍለጋ ነው። ዋና ስራቸውም የፕላስቲክ ጠርሙሶችን ከሚሰበስቡ ሰዎች በመረከብና በትጋት ክዳናቸውን በመለየት መልሰው ጥቅም ላይ እንዲውሉ ማዘጋጀት መሆኑን አብርሃም ያስረዳል። ያዞሮች ሰብስቦ ይመታል ና እኛ ተረካቢ ነው። ከዛ በኋላ ከእኛ ላይ ሌላ ፋብሪካ ተረካቢ ያለው እንሰጣለን። ከፋብሪካ ማለት ነው ከፋብሪካ ወደ ፋብሪካ ይሄዳል ና ተመልሶ ወደ ስራ ይሆናል። የአፍሪካ ህብረትና የበርካታ ዓለም አቀፍ ተቋማት ቋሚ መቀመጫ የሆነችው አዲስ አበባ ከቆሻሻ አወጋገድ ጋር በተያያዘ ለረጅም ጊዜ ስትቸገር ኖራለች። በተለይ አንዳንድ የከተማው ክፍሎች በፕላስቲክ መያዣ ከረጢቶች ና ጠርሙሶች በተሞ የሞሉ የቆሻሻ ክምሮች የተበላሹ በመሆናቸው የፕላስቲክ ቆሻሻ የከተማዋ አሳሳቢ ችግር ከሆነ ቆይቷል። አሁን ግን ከተማዋን ከመበስበስ ለመከላከልና ንጽህናዋን ለመጠበቅ የሚደረጉ ጥረቶች እየተበራከቱ መጥተዋል። ከተማዋ በተለያዩ ቦታዎች ያሰማራቻቸው ሰራተኞች በጠዋት ተነስተው ቆሻሻ ይሰበስባሉ። ሆኖም ነዋሪዎች ቆሻሻዎችን ለይተው በትክክል የማስወገድ ልምድ የሌላቸው በመሆኑና በሌሎችም ምክንያቶች ቆሻሻን የማስወገድ ጥረታቸው እጅግ ውስብስብ እንደሚሆን የሰባት ልጆች አባት የሆኑት ቆሻሻ ሰብሳቢ አባተ ሙላቱ ይናገራሉ። ያው እኛ ችግራችን ያው የቆሻሻ ስራ ያው እንደምታየው ነው። ያው እንጀራ ሆኖብን ነው እንጂ ስለዚህ ያው ሀይላንዱን እንኳን ሰብስበው ቢሰጡን እኛ ሲሆን ሌላ ነገር አለው። በቀረ ጠርሙሱን በአግባቡ እንትን ብለው ቢሰጡን ሳትደበላልቁ ቢሰጡን ይመረጣል፣ እንወስዳለን። እነሱ ግን ሳናየው ከውስጥ ያስቀምጣሉ። ለምሳሌ ሀይላንድ ልመዝ ስገባ ጠርሙሱ ሊቆርጠኝ ይችላል። ይቆየ ቆረጠንም ነው ተጣርፈን በምንገለብጥበት ጊዜ ብዙ ልጆች እጃቸውን እየተቆረጡ ነው። አንዳንድ የተጣሉ የፕላስቲክ እቃዎች ወደዚህ ምን ያለሽ ተራ ተብሎ ወደሚጠራው ትልቅ የገበያ ስፍራ ይመጣሉ። በርካታ ሰዎችም የተለያዩ እቃዎችን ለመግዛትና ለመሸጥ ወደዚህ ስፍራ የሚመጡ ሲሆን በተለይ ከፕላስቲክ የተሰሩ ጀሪካኖችን ማየት የተለመደ ነው። የ ሀያ አንድ ዓመቱ ሰብዳና ወርቂቾ በዚህ የገበያ ስፍራ ለሶስት ዓመታት ሰርቷል። አሁን አካባቢም እንዳይ ቆሽሽ እናደርጋለን። አሁን ለሰዎቹም ደግሞ ስራ ፈጠራ እንፈጥርላቸዋለን። እዚህ አሉ የሚያመጡ እዛ ሰፈር ላይ ለቅሞ ለቅሞ ምናምን ስለሚያመጡ ለእነሱ ደግሞ እኛ እንገዛቸዋለን። እኛ ደግሞ አሁን ለፈላጊ ምናምን ስመጣ በየቀረሩ አድርጋን እንሸጥላቸዋለን። በዚህ ፕላስቲክን መልሶ ጥቅም ላይ የሚያውል ትንሽ ፋብሪካ ውስጥ ብርቱካን ግርማ የፕላስቲክ ቁሳቁሶችን በድጋሚ ጥቅም ላይ መዋል በሚችሉበት መልኩ ትቀይራቸዋለች። ያው ጠዋት ገብቼ ማሽን ከዛ ማሽኑ ስሰራ ውላለው ማለት ነው። የቆሸሹ ነገር እንደዚህ የምታየው ነገር እየሰራን እንውላለን ማለት ነው። ያው ፕላስቲክ የተባለ እንዳለ ይሰራል። ተጥሎ ቆሻሻ የተጣለ እየተነሳ ተፈጭቶ ሪሳይክል ይደረጋል ማለት ነው። የከተማዋ ደማቅ እንቅስቃሴ እያደገ ከሚሄደው የቆሻሻ አወጋገድ ጋር ሊጣጣምላት ባልቻለው አዲስ አበባ ከገጠር አካባቢዎች የመጡ ታታሪ ወጣቶች ተሰባስበው የፕላስቲክ ጠርሙሶችን ከየመንገዱ ይሰበስባሉ። ከደቡብ ኢትዮጵያ የመጣው የ22 ዓመቱ ደገፌ ኤልያስ አዲስ አበባ መኖር ከጀመረ ሰባት ወራት ሆኖታል። ስራ ለመቀጠር የተለያዩ ጥረቶችን ቢያደርግም የተረጋጋ ቋሚ ስራ ለማግኘት ባለመቻሉ መተዳደሪያውን ለማግኘት ፊቱን ፕላስቲክ ጠርሙሶችን ወደ መሰብሰብ አዞረ። በቀን የሚያገኘው ገንዘብ ግን ከአንድ ዶላር ከ50 ሳንቲም ያነሰ ነው። አላንዱ የለቀመ አላንዱ ምረት ላይ ካገኘ የለቀመ ስድስት ሰባት ኪሎ ካገኝበት ሻቀላ እንደዚህ ነው። አንዱ ኪሎ ሰባት ብር ነው። የአዲስ አበባ ቆሻሻ አያያዝ ኃላፊነት የተሰጠው ለአካባቢ ጥበቃ አስተዳደር ነው። ከተማዋን ጽዱና አረንጓዴ አረንጓዴ የማድረግ ተልዕኮ ይዞ የሚሰራው ይህ አስተዳደር የተለያዩ የአካባቢ ጥበቃ ስራዎችን ይሰራል። በተቋም ውስጥ የአየር ንብረት ለውጥና የታዳሽ ኃይል መምሪያ ክፍሉን የሚመሩት አቶ ሰኢድ አብደላ በአካባቢ ብክለት ጉዳዮች ላይ በስፋት ሰርተዋል። ወትሎ በብዛት ወደ ተመልሶ ሪሳይክል ወደሚደረግበት ፕሮሰስ እየገባ ነው አብዛኛው ማለት ይቻላል። የፌስታሉ ግን አሁን ስቲል ችግሩ እንደቀጠለ ነው። በነገራችን ላይ ያው ፌስታልን በተመለከተ የወጣ ህግ አለ። የበክለት ህግ ከተወሰነ ቴክነስ በታች በጣም ስስ የሆኑትን ማምረትም መሸጥም ኢምፖርት ማድረግም አይቻልም፣ በህግ ያስቀጣል። ማለት ይለካና ማለት አሁን ኢምፖርት ሲደረግ ፌስታል አካባቢ ጥበቃ ማረጋገጫ ይስት ይባላል። ቴክነሱ ከተወሰነ እንትን በታች ከሆነ እንዳይገባ ማለት ነው። ምርትም ተከልክሏል። ግን ተደብቀው ለማምረት የሚሞክሯሉ። እነሱ ሲገኙ እርምጃ እንዲወሰድ ያደርጋል። ዓለም አቀፍ የፕላስቲክ ብክለትን ለማስቆም ባለፈው ሳምንት በኬንያ የተካሄደው ድርድር ያለ ስምምነት ተጠናቋል። በኬንያ ዋና ከተማ ናይሮቢ የተካሄደው ይህ ድርድር ሶስተኛው መርሃ ግብር ሲሆን መጪ ዓመት ከመጠናቀቁ በፊት አምስት ዙር ድርድሮችን በማካሄድ ስምምነት ላይ ለመድረስ እቅድ ተይዟል። በአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። የኬንያ የጤና ሚኒስቴር የጤና ባለሙያዎች ህሙማንን ለማከም የሚያግዛቸው እንዲሁም ደግሞ የጤና መረጃዎችን ለማሰናዳት የሚረዳቸው ዲጂታል የጤና ስርዓትን ዘርግተዋል። የአሜሪካ ድምፁ መሀመድ የሱፍ ወደ ምዕራብ ኬንያ በማምራት ዲጂታል ስልኮቹን በተሰጡባቸውና አዲሱ ስርዓት በተዘረጋባቸው ስፍራዎች እየታዩ ያሉ ለውጦችን ተከታትሏል። ኤደን ገረመው ዘገባውን ታስደምጠናለች። ሚልድሪድ ኦውጊ በምዕራብ ኬንያ ከተሰማሩ 3000 የጤና ረዳቶች መካከል አንዷ ናቸው። ለ30 ዓመታት በዚህ ሙያ የሰሩት ሚልድሪድ መድኃኒት ለመስጠት እንዲሁም ደግሞ የተለያዩ በሽታዎችን ለመለየት ዲጂታል የጤና ስርዓት ያለው የስራ ስልክ መጠቀም ጀምረዋል። ሰዎች መቼ ወደ ጤና ማዕከሉ መምጣት እንዳለባቸው ለመምከር እነዚህ ጽሁፎች ያግዙናል። ይሄ መልካም ነው ምክንያቱም ደግሞ ስልኩም ለመገናኘት ያግዛል። ምን መደረግ እንዳለበት ሁሉም ነገር ያግዛል። የመንትዮች እናት የሆነችው ሊሊያን ኦኬሎ አዲሱን የጤና ስርዓት በደስታ የተቀበለችው የልጆቹ መረጃ በዲጂታል መያዙን እወደዋለው። ምክንያቱም ሁል ጊዜ ሐኪሞች ሲመጡ ሳያቸው ከስልካቸው ላይ እያነበቡ ማድረግ ያለባቸውን ነገር በሙሉ በትክክል ሲያደርጉ ነው የማያቸው። ባለፈው የጎርጎሮሳውያኑ ዓመት የጤና መረጃ ስርዓቱን ለማዘመን ሁለት መቶ ሺህ ለሚደርሱ የጤና መኮንኖች ኬንያ በሀገር አቀፍ ደረጃ የጤና መረጃዎችን የሚሰንዱባቸው የዘመኑ ስልኮችን አድላለች። ይህ አዲስ ስርዓትም ኬንያ ዓለም አቀፍ የጤና ግቦችን ለማሳካት ለምታደርገው ጥረት ትልቅ መርታ እንደሆነ ባለሙያዎች ይናገራሉ። ባለፉት ጥቂት ወራትም በማንኛውም ስፍራ በማንኛውም ጊዜ የሚሰጡ የጤና ግልጋሎቶች ከሰባት መቶ ወደ አንድ ሺ አድጓል። ሪቻርድ አውደዴ በኒያንጋንዴ ሆስፒታል የጤና ባለሙያ ናቸው። እነዚህ ሰዎች በተለይም ደግሞ ኤች አይ ቪን ቀድሞ በመለየትና በሌሎችም ጉዳዮች ላይ ትልቅ ስኬት ያስመዘገቡ ሲሆን የተገልጋዮችም ቁጥር ጨምረዋል። ምክንያቱም ያሉ ችግሮችን ቀደም ብለን ማወቅ ችለናል። የአካባቢው መንግስት የኤሌክትሮኒክስ ስርዓቱ የጤና ባለሙያዎች ለማህበረሰቡ የሚሰጡትን አገልግሎቶች አስቀድመው ለማቀድ እረድቷቸዋል ይላሉ። አሁን መረጃዎችን ማየት አይጠበቅብንም፣ ምክንያቱም መረጃው መዳፋችን ላይ ነው ያለው። መረጃውን ትንበያ ለማድረግ ልንጠቀምበት እንችላለን። ለምሳሌ በዚህ ዓመት ያሉትን ከአንድ በላይ የሆኑ ህመሞች ማወቅ ስለምንችል በቀጣይ ዓመት ይሄ ነገር ያስፈልገናል፣ እንዲህ ሊሆን ይችላል ማለት ይቻላል። አዲሱ የጤና ስርዓት ታዲያ የሰዎችን ፍላጎት በበቂ ሁኔታ ለማሟላት አስተማማኝ የሆነ የኔትወርክ አገልግሎት የማግኘት ተግዳሮቶች እንዳሉበት የጤና ባለሙያዎች አስታውቀዋል። ለመሐመድ ዩስፍ ዘገባ አይደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ። ከምዕራብ አፍሪካ ወደ ስፔን ካናሪ ደሴቶች አደገኛ ጉዞ የሚያደርጉት የስደተኞች ቁጥር መጨመሩን የአካባቢውን ባለስልጣን እያወዛገበ ነው። የሰብአዊ መብት ተሟጋች ቡድኖች ብዙ ህጻናት ስደተኞች በስፔን ፖሊስ በስህተት እንዳዋቂ መፈረጃቸው ለአደጋ ይበልጡን እያጋለጣቸው እንደሆነ እየተናገሩ ነው። የሄንሪ ሪጅዌልን ዘገባ በመቀጠል እናስደምጣችኋለን። ሙሳ ካማራ 15 ዓመቱ ነው። በትውልድ ሀገሩ ጊኒ ውስጥ መፈንቅለ መንግሥት መደረጉን ተከትሎ ወላጅ አልባ ሆኗል። ሕይወቱን ማትረፍን በመምረጥ 11 ቀናት በእንጨት ጀልባ ከሴኔጋል ወደ ስፔኗ ደሴት ቲኒሪፍ ድረስ ከሌሎች 240 ስደተኞች ጋር በአደጋ የተሞላ ጉዞ አድርገዋል። በእነዚህ ቀናት መካከል ገሚሱን ያሳለፈው በአፉ ምግብና ውሃ ሳይዞር ነበረ። 20 ሰዎች በዚህ ጉዞ ወቅት ሞተዋል። በአውሮፓውያኑ ጥቅምት 27 በደሴቲቱ ሲደርስ የስፔን ፖሊስ ከአማራና ጓደኛውን እንደ ህፃን ከመቆጠር ይልቅ በአዋቂነት ፈርጀዋቸዋል። ጉዳያችን በሚታይበት ወቅት የ15 ዓመት ታዳጊዎች እንደሆን ተናግረናል፣ ግን ያንን አልጻፉም። ትልቅ ሰው እንደሆንን አድርገው ቆጠሩን። እኛ ግን ልጆች ነን። ከዚያ ወደዚህ ላኩን። ሰነዶቻችንን ያመጡ ቢሆንም በእኛ ላይ ክህደት ፈጽመዋል። ፖሊስ 200 የሚደርሱ ጎልማሳ ስደተኞች ወደ ስፔን መሸጋገሪያ እየጠበቁ ወደሚገኙበት የቲንሬፍ ተራሮች አሮጌ ወታደራዊ ጣቢያ ሁለቱን ልጆች ልኳቸዋል። አምነስቲ ኢንተርናሽናል በደሴቶች ውስጥ ቃለመጠይቅ ካደረገላቸው 29 ስደተኞች መካከል 12ቱ በአዋቂነት የተፈረጁ ሕፃናት መሆናቸውን አረጋግጠዋል። ቨርጂኒያ አልቫሬዝ ከአምነስቲ ኢንተርናሽናል፣ ከአንዲት የ17 ዓመት ልጅ ጋር ተነጋግረናል። ለሶስት ቀናት ከአዋቂ ወንዶችና ሴቶች ጋር ካለ አንዳች ቁጥጥር በአንድ ቦታ ታስራለች። መሬት ላይ ነበር የምትተኛው። የአንድ ስደተኛን ዕድሜ ለማረጋገጥ የአጥንት ምርመራ ያስፈልጋል። ሆኖም ግን ይህን ለማድረግ ወራት ሊወስዱም ይችላሉ። ህጻናት ስደተኞች አስራ ስምንት ዓመት እስኪሞላቸው ድረስ መጠለያና ትምህርት እንዲያገኙ ተጨማሪ ድጋፍ ይደረግላቸዋል። እንደ አዋቂ ከተቆጠሩ ግን ከመንግስት የሚያገኙት ድጋፍ መጥነኝ ይሆናል። አምነስቲ አዋቂዎች ላይ የሚሰራ ደንብን በህጻናት ላይ ማስፈጸም በስፔን ህግ የተከለከለ መሆኑን ገልጸዋል። ለኢፍትሐዊነት ይዳርጋቸዋል በሚልም ይሟገታል። ቨርጂኒያ አልቫሬዝ በድጋሚ እንደ አዋቂዎች ከተቆጠሩ ወደ መጡበት ሀገር ሊባረሩ ይችላሉ። በዚህ ዓመት እስከያዝነው ወር ድረስ ከምዕራብ አፍሪካ 32000 ያክል ስደተኞች በካነሪ ደሴት ደርሰዋል። ከ2006 ዓ ም ወዲህ ከፍተኛው ነው። የአካባቢው ባለሥልጣናት የስፔን መንግሥት የሚገባውን ያክል እያገዘ አይደለም ይላሉ። ፈርናንዶ ክላቪጂዮ የካናሪ ደሴቶች ክልል ፕሬዚደንት ናቸው። ከ4700 ላቅመ አዳምና ሔዋን ካልደረሱ ልጆች ጋር ትተውናል። የትኛው ስደተኛ ላቅመ አዳም ደርሷል አልደረሰም የሚለውን በመለየት ሂደት በመንግስታዊ ያልሆኑ ድርጅቶችና አቅርቦቶቻቸው ላይ ውጥረት በታየበት በአሁኑ ሰዓት ለማጣራት በትንሹ ሶስትና አራት ወራትን ይወስዳል። በህጻናት ማዕከል ውስጥ አዋቂዎች፣ በአዋቂዎች ማዕከል ውስጥ ደግሞ ህጻናት ይገኛሉ። ይሄ ፈተና አለብን። አምነስቲ ኢንተርናሽናል ስፔንና የአውሮፓ ህብረት የህፃናት ስደተኞችን በትክክል መመርመራቸው እንዲያረጋግጡና ለስደተኞች ደህንነት ተጨማሪ መንገዶችን እንዲያቀርቡ ጠይቀዋል። የስፔን መንግስት ለአካለ መጠን ያልደረሱ ታዳጊዎች በአዋቂዎች የስደተኛ ካምፕ ውስጥ በመታሰራቸው ዙሪያ ግምገማዎችን እያካሄደ መሆኑን ገልጸዋል። ጋቢና ቪኦኤ ነው እየተከታተላቸው የምትገኙት፣ ከአሜሪካ ድምጽ። በመቀጠል ደግሞ ደረጀ ደስታ ከምስጋና በዓል ጋራ የተገናኙ አፈ ታሪኮችን በሚመለከት የተቀናበረውን ዝግጅት ያስደምጠናል። ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምዝጋና ቀን ልምድ የሚከወንበት ህያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊሞት ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው። ለመዘጋጀት ብዙ ምግብ ማብሰል አለብኝ። ምክንያቱም ወንዶቹ ተርኪ ዳክዬዎችና ዚዮችን አምጥተዋል። ዋምፓ ነጎች የመጀመሪያውን የምዝጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሬውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፓ አነግ ነገድ አባል የሆኑት መሊሳ ኮስታ ስለ ነገዳቸው እንዲህ ይላሉ። ዋምፓኖ አግ ሰዎች አሁንም እዚያ አሉ የዋምፓና ዋቅ ሰዎች እንደቀደሙት ወይም ደግሞ የድሮ ሀገሬው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም አሁንም ሕዝቡን እንዲያስተምሩ ፈልጋለሁ። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር። እንደ ኢሮፓውያን አቆጣጠር በ1621 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር። ዛሬ በአቅራቢያው ትንሽ ቦታ የያዙት የዋምፓ ነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ። በዚያ ክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም። ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓኖአግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ የተወሰነ ጊዜ ላይ ይህ ስጋት አይደለም። የምህሩን ወቅት እያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው። የታሪክ ተመራማሪዎችና ሌሎች በሶስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ ዎየዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል ምክንያቱም የወቅቱ ፍሬ እሱ ነው። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ፣ የአገሬው ተወላጆች፣ ሌሎች ተጨማሪ የነጭ ቅኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ። መሬታቸውን ይፈልጋሉ። ከዛ መሬት እንዲወገዱ ይፈልጋሉ ከዚያም ነገሩን ካድናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ። እና እንደዚህ አይነት አስተሳሰብ ነው ምንም አይነት የጥፋተኝነት ስሜት ሳይሰማቸው ከመሬታቸው ላይ እንዲገፏቸው ያስቻላቸው። ተጓዦቹ መጤዎች መጀመሪያ ወደ አሜሪካ የመጡት የሃይማኖት ነጻነት ፍለጋ ነው። ይሁን እንጂ ግን ያ ለሁሉም እንዳልሆነ ግልጽ ነው ይላሉ ፒተርስ። ለሃይማኖታዊ ነጻነት ብዙ መስዋዕትነትን ከፍለዋል። ነገር ግን ይህንኑ ጸጋ ከጅምሩ እዚህ ለሚኖሩ የአገሬው ተወላጆች አላቀረቡም። ልክ እንደ ብዙ አሜሪካውያን ፒተርስና ኮስታ የምስጋናን ቀን ከቤተሰብ ጋር ለማሳለፍ አቅደዋል። ነገር ግን ስለ ቅድማ አያቶቻቸው መስዋዕትነትም ማሰባቸው አልቀረም።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 ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን ቀደም ብላችሁ የተመለከታችኋቸውን ዘገባዎች እንዲሁም ደግሞ ሌሎች መረጃዎችን ለማግኘት የቪኦኤ ኦፊሳላዊ ገጽ መጎብኘት አይዘንጉ ያስተናግዳቸው ያመሸሁት ሀብታሙ ስዩም ነበርኩ ኤልያስ አስማራ አብሮን አምሽቷል መልካም ሳምንት ይሁንላችሁ መልካም ምሽት